የኦሮሞ ነጻነት ግንባር የፖለቲካ መኮንን የሆኑት በአቶ ያሶ ከበበው መዝገብ የሚጠሩ ስድስት ሰዎችን ፍርድ ቤት በነጻ አሰናብቷቸዋል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብርና ህገ መንግስት ጉዳዮች ወንጀል ችሎት ተከሳሾቹን ሰኔ አስራ አምስት ሁለት ሺ አስራ ሶስት አመተ ምህረት በዋለው ችሎት በነጻ አሰናብቷቸዋል። ከስር የተፈቱት የኦሮሞ ነጻነት ግንባር የፖለቲካ መኮንን አቶ ያሶ ከበበው አንድ ዓመት ከአንድ ከአስር ወር ታስረው መውጣታቸውን ጠቅሰው በነጻ አልተለቀቅንም ሲሉ ተናግረዋል። የፌዴራል ጠቅላይ አቃቤ ህግ በበኩሉ በክርክር ሂደት በእስር ቤት ቆይተው ፍርድ ቤት በመመላለስ የባከነ ጊዜ ሳይሆን የፍትህ ማስገኛ ጊዜ ነው ሲል ገልጿል። ፀሐይ ዳምጠው ዝርዝር አላት። የኦሮሞ ነጻነት ግንባር የፖለቲካ መኮንን አቶ ያሶ ከበበውን ጨምሮ በእርሳቸው መዝገብ የሚጠሩ ስድስት ተከሳሾች ሰኔ 15 2013 ዓ.ም የፌደራል ከፍተኛ ፍርድ ቤት ልደታ ምድብ አንድ የጸረ ሽብርና ህገ መንግስት ጉዳዮች ወንጀል ችሎት በነጻ አሰናብታቸዋል ሲሉ የተከሳሾቹ ጠበቃ ገልጿል። እነዚህ ተከሳሾች መስከረም 2012 ዓ.ም ነው በፖሊስ ቁጥጥር ስር የዋሉት ሲሉ የተከሳሾቹ ጠበቃ አቶ ሚልኪያስ ቡልቻ ተናግሯል። ተናግረዋል። ደንበኞቻችን የተከሰሱበት ወንጀል የሽብር ተግባርን ለመፈጸም ማቀድ፣ ማሴር፣ መፈጸም የምን ነበር። አቶ ሚልኪያስ አንድ ዓመት ተኩል የነበረውን የፍርድ ቤት ክርክር ሂደት አብራርተዋል። የሰው ማስረጃ የለም። የቀረበባቸው ግን በብሔራዊ መረጃና ደህንነት አገልግሎት የተሰበሰበ ቴክኒካል ማስረጃዎች ናቸው። እንዲቀርብላቸው ጠይቆ ፍርድ ቤቱ እንዲቀርብ አዞ፣ ነገር ግን ብሔራዊ መረጃና ደህንነት አገልግሎት ይህን ማስረጃ ማቅረብ አንችልም፣ አንደኛ ብርቱ ምስጢር ነው፣ በአዋጁ መሰረት ሚኒስትሩን ለማንም እንዳንሰጥ ስልጣን ተሰጥቶናል። ሁለተኛ ለብሔራዊ ጸጥታና ስጋት አዳጋጅ ስለሚሆን ሽብርን ለመከታተል ስለሚያስቸግረን ይሄን አንሰጥም በሚል ክርክር አንስተዋል። የህግ ክርክር እንድናቀርብ ፍርድ ቤቱ ብይን ሰጥቶ፣ እኛም ባቀረብነው የህግ ክርክር አንደኛ ቀረበባቸው ማስረጃ በኤፍግሪ ህገ መንግስት ኢትዮጵያ በፈረመቻቸው ዓለም አቀፍ የሰብአዊ መብት ኮንቬንሽኖች እንዲሁም የፀረ ሽብር አዋጆች የብሔራዊ መረጃና ደህንነት አገልግሎት ማቋቋሚያ አዋጁ ጭምር ተከሳሽ ላይ የሚቀርብ ማስረጃ ህግን ተከትሎ መቅረብ እንዳለበት፣ ዋና ቅጂ ለፍርድ ቤቱ መቅረብ እንዳለበት፣ እንደወረደ መቅረብ እንዳለበት፣ የማይቀርብ ከሆነ ተቀባይነት እንደሌለው ተከራክረናል። በዚሁ መንገድ ፍርድ ቤቱ የእኛን ክርክር በመስማት የሽብር ክስ ማስተባበል ችለዋል። በምን በነጻ እንዲሰናበቱ ፍርድ ቤቱ አስራ አምስት አስር ሁለት ሺ አስራ ሶስት አመተ ምህረት በዋለው ችሎት ፍርድ ሰጥቷል። ፍርዱም ተግባራዊ ሆኖ ተከሳሾቹ ከእስር ቤት ተለቋል ማለት ነው። ከሰላሳ የጊዜ ቀጠሮ በላይ በፍርድ ቤት መመላለሳቸውን የገለጹት የኦሮሞ ነፃነት ግንባር የፖለቲካ ሞከንን አቶ ያሶ ከበበው በነፃ አልተለቀኩም ታስሬ ነው የወጣሁት ሲሉ ወቅሷል። ያካቲን የከምት አሁንም ፍርድ ቤቱ ከተጠረጠርኩበት ወንጀል ነፃ ነው ያለኝ እንጂ አንተ ነፃ ሰው ነህ አላለኝም። አንድ ሰው ሁለት ዓመት አስሮ ነፃ ነህ ተብሎ ሲፈታ መደሰት የለበትም። ምክንያቱም ሁለት ዓመት አስሮ ነው የወጣው መባል አለበት። ፍርድ ቤት በነፃ ነው ያሰናበትኩ ማለት የለበትም። እኔ አሁን ሁለት ዓመት አስሬ ነው የወጣሁት። ነገር ግን ከተጠረጠርኩበት ወንጀል ነፃ ነህ የሚል ሐሳብ ነው ከከሳሾቼ የተረዳሁት። አቶ ያሰው አክለው መንግስት የሕግ የበላይነት አስከብራለሁ እያለ ሰዎች ካለ ፍርድ ቤት ትዕዛዝ ይታሰራሉ ካሉ በኋላ አጋጠመኝ ያሉትን ችግር ተናግረዋል። ለምሳሌ አንድ ሰው በጸጥታ ኃይል ቁጥጥር ስር ሲውል በፍርድ ቤት ትዕዛዝ መሆን አለበት። ነገር ግን እኔ ከመንገድ ላይ ያለ ፍርድ ቤት ትዕዛዝ ነው የተያዝኩት። ይህም ሕገወጥ ነው። በተጨማሪ ከታሰርም በኋላም አራዳ ፍርድ ቤት የዋስትና መብት ሰጥቶን የዋስትና ማስከበሪያ ከተከፈለ በኋላ አሁንም ፖሊስ የፍርድ ቤቱን ትዕዛዝ ወደ ጎን ትቶ ለአንድ ዓመት ከስምንት ወር አልተፈሰረም። የፌደራል ጠቅላይ አቃቤት የህዝብ ግንኙነት ኃላፊ አቶ አዋል ሱልጣን ለአሜሪካ ድምፅ እንደገለጹት በፍርድ ቤት ክርክር የባከነ የሚባል ጊዜ የለም ስሉ አብራርተዋል። ፀረ ሽብር አዋጅ የምንፈልገው ወንጀሉ የጸረ ሽብር አዋጅ ነው ወይ? ይህ የጸረ ሽብር አዋጅ ወንጀል አድርጎ የደነገገውን ተግባር የተከለከለውን ተግባር ፈጽሞ የተከሰሰ ሰው ነው ወይ? አዲስም ታይም ደግሞ ያ የፈጸመው ወንጀል ደግሞ ከአስራ አምስት ዓመት በላይ የሚያስቀጣ ወንጀል ነው ወይ? ወይም ደግሞ ግለሰቡ ከዚህ ቢወጣ ሌላ ወንጀል ሊፈጽም የሚችልበት ሁኔታ አለ። ስለዚህ ይህ ግለሰብ በፀረ ሽብር አዋጅ ከተከሰሰ ፀረ ሽብር አዋጁ ከአስራ አምስት ዓመት በላይ የሚያስቀጡ የወንጀል ተግባራት በውስጡ ይዟል። ስለዚህ እስከ ሞት ምናልባት ሊያደርስ የሚችል ስለዚህ እነዚህ ተግባራት ላይ ከተጠረጠርና ከተከሰሰ የወንጀለኛ መቅጫ ስነ ስርዓት ሕግ አንቀጽ ስልሳ ሶስትና ስልሳ ሰባት መሰረት ዋስትናት ሊከለከል የሚገባ ስለመሆኑ ሲታመንበት ነው። በክርክር ሂደ ሰዎች ማሰር ነው። ዋስትናቸውን ገድቡ አቆይቶ ክርክር ማድረግ ምርመራ ማከናወን። በክርክር ሂደቱ ደግሞ መጨረሻ ላይ የሚሰጠውን ውሳኔ ለእስኪወሰን ድረስ ተጠርጣሪ ማቆየት ወይም ተጠርጣሪው ማቆየት በህግ የተደገፈ ተግባር ነው። የፍትህ ሂደቱን ግልጽ፣ ፍትሀዊና ተአማኒ ለማድረግ ፍርድ ቤት አንድን ጉዳይ መርምሮ የመጨረሻ ውሳኔ እስኪሰጥ ድረስ እንደ ወንጀሉ ክብደት ተከሳሽ እስር ቤት ሆኖ ጉዳዩን እንዲከታተል ሕጉ ይፈቅዳል፣ ሲሉም አክሏል። አቶ አወል ለአሜሪካ ድምፅ ሀይድ አምጠው ከአዲስ አበባ